ማህደረ ዜና ተኩስ ቆሟል እንዳይባል የአውሮፕላን ቦምብ፣ ሚሳኤል፣ የመድፍ ታንኩ አረር ዛሬም እንደ ዛሬ አምስት ዓመቱ ሶሪያን ያወድማል። ጦርነቱ ቀጥሏል እንዳይባል አንዳንድ አካባቢዎች ጸጥ ብለዋል ከኒውዮርክ ዲፕሎማቶች እስከ ብራስልስ ፖለቲከኞች ከፋርስ መሪዎች እስከ አረብ ገዢዎች የሶሪያን መጻኤ ዕድል የሚወስነው የሶሪያ ህዝብ ብቻ ነው ይሉናል በተደጋጋሚ ሶሪያን ያወደመው ጦርነት ቀጠለም ቆመ፣ የሀገሪቱን ህዝብ እንወክላለን የሚሉ ተፋላሚ ኃይላት የተፈራረሙት ስምምነት የለም። የዋሽንግተንና የሞስኮ ሀያላን በሚፈልጉበት ስፍራም በሚሹት ዕለት ተኩስ እንዲቆም ተስማሙ፣ ተቀናቃኝ ተከታዮቻቸውን አዘዙ። እናም በከፊል ተኩስ ቆመ። በቃ የዝብርቅርቁ ጦርነት ዝብርቅርቅ ተኩስ አቁም የዛሬ ትኩረታችን ነው። ላፍታም አብራችሁን ቆዩ። ጦርነቱ የተጎዱ ሰዎችን ለመርዳት በፈቃዳቸው የተደራጁት ነብሳድን ሰራተኞች በትዊተር ገጻቸው የለጠፉት ፎቶግራፍ የተዘጋ በር ያሳያል። በሩ ላይ ዝግ ነው በተኩስ አቁሙ ምክንያት የሚል ጽሑፍ አለበት። እንደ አዣንስ ፍራንስ ፕሬስ ዘገባ ሐኪሞች፣ ነርሶች፣ የመጀመሪያ ህክምና እርዳታ ሰጪዎችና ሾፌሮች የሚካተቱባቸው የሶሪያ የነብሳድን ሰራተኞች ባለፉት አራት አምስት ዓመታት እንቅልፍና እረፍት የሚያገኙት ተዋጊዎች ሲደክማቸው ወይም ሲያርፉ ብቻ ነው። ባለ ነጭ ቆብ በሚል ስም የተደራጁት እነዚህ የነፍስ አድን ሰራተኞች በመላው ሶሪያ 114 የስልክ ጥሪ መቀበያ ማዕከል አላቸው። አንዳንድ ቀን በእያንዳንዱ ማዕከል እስከ 50 የሚደርስ የድረሱልን ጥሪ እንቀበላለን፣ ይላሉ የቡድኑ ቃል አቀባይ አብዱራህማን። ትላንት ግን በተለይ አሌፖ የሚገኙ ሰራተኞች በከተማይቱ ስታዲዮም እግር ኳስ ሲጫወቱ ነው የዋሉት። ተኩስ ቆሟልና፣ በጦርነቱ ለተቸገሩ በተለይ ከቤት ንብረታቸው ለተፈናቀሉ ምግብ መድኃኒትና የመጠለያ ቁሳቁስ ለሚያቀብሉ የእርዳታ ሰራተኞች ግን የሚያርፉበት ሳይሆን የሚባትሉበት ጊዜ ነው። አሁን ተኩስ ቆሟል። ኬር የተሰኘው የእርዳታ ድርጅት ህብረት የጀርመንና የላክሰምበርግ አስተባባሪ ኤሚሊ ጌኔስቶ እንደሚሉት በተለይ ለአሌፖ ከተማ ችግረኞች እርዳታ ማቅረብ ፈታኝ አጣዳፊም ነው። Die aktuelle Lage ist katastrophal. Der Bürgerkrieg von fünf Jahren hat dazu natürlich einen ganz wichtigen Anteil. ችግረኞቹ ያሉበት ሁኔታ አሳዛኝ ነው። አምስት ዓመት ያስቆጠረው ጦርነት ያደረሰውን ጥፋት በቀላሉ መግለጽ አይቻልም። አሁን ተኩስ አቁም ቢኖርም ባለፉት ተከታታይ ቀናት ውጊያው ተባብሶ ነበር። ትምህርት ቤቶችና ሐኪም ቤቶች ሳይቀሩ በጄት ተደብድበዋል። በተለይ አሌፖ ከፍተኛ ውጊያ ከተደረገባቸው አካባቢዎች አንዷ ናት። ባለፉት ጥቂት ቀናት ብቻ ከሰባ ሺህ በላይ ነዋሪዎች ተፈናቅለዋል። ጥበብ እውቀት የፈለቀባት፣ ፖለቲካዊ ሴራ ሸር ሃይማኖቱ የፋፋባት፣ ታላቁ አሌክሳንደር የቋመጠላት፣ ቱርኮች የተራቀቁባት፣ አቡ አብዱላህ መሐመድ ኢብን ባቱታ የተማረከላት፣ ዊሊያም ኤቶን የገጠመላት፣ ያቺ ጥንታዊ ማራኪ ውብ ከተማ ዛሬ የጥፋት ተምሳሌ ትሆናለች። አሌፖ፣ ቱርኮች ኩርዶች፣ አረቦች፣ አሶሪያዎች፣ ሙስሊሞች፣ ክርስቲያኖች፣ ሃይማኖት የለሾች ለዘመነ ዘመናት የኖሩባት የሚሊዮኖች ከተማ አሁን የልቅት ፍጅት፣ የጥፋት ካስማ፣ የሶሪያ ውድመት ምሳሌ ሆናለች። የሶሪያ የምጣኔ ሀብት ቋት፣ የጥበብ ስልጣኔ መስራቾቹ የልጅ ልጅ ውላጆች ዛሬም አንድም ስደተኛም አሊያም ተፈናቃይ ሁለቱም ሆኖ የውጭ ምጽዋት ጠባቂ ሆነዋል። በሱሪያ የሰዓት አቆጣጠር ካለፈው ቅዳሜ እኩለ ሌት ጀምሮም ተኩስ በመቆሙ ነጭ ቆብ የተሰኘው የነፍሰ አድን ሰራተኞች ህብረት እንደሚለው ትናንት እሁድ ከአሌፖ የደረሰው የድረሱልኝ ጥሪ አስር ብቻ ነው። ሰላም ነዋ። ያም ቢሆን ሰራተኞቹ ኳስ የሚጫወቱት የአምቡላንስ መኪኖቻቸውን ከነ ሙሉ የእርዳታ ትጥቃቸው ስታዲየሙ አጠገብ ደርድረ ነው። የሚሆነው አይታወቅም ይላሉ ቃል አቀባይ አብዱራህማን። የኬር አስተባባሪ ኤሚሊ ጌኔት በፋንታቸው አጋጣሚውን ለመጠቀም መጠ መጣደፍ አለብን ባይ ናቸው። እኛ ኬሮችም ሆንን ሌሎች በእርዳታ አቅርቦቱ የተሰማሩ ድርጅቶች የተኩስ አቁሙ እጅግ አስፈላጊያችን ነው። ጊዜውን ፈጥነን መጠቀም አለብን። እዚያ ላሉት ሰዎች እርዳታ ለማቀበል በጣም አስፈላጊው ነገር ሰላም ነው። የተኩስ አቁሙ ከዚያ ለመድረስ አንድ ትንሽ እርምጃ ሊሆን ይችላል። ባለፉት ቀናት እንዳየኑ ተፋላሚዎቹ ቃላቸውን ስለማክበራቸው ብዙ ማረጋገጫ አላየንም። በእኛ አመለካከት ተፋላሚ ኃይላት ቃላቸውን እንዲጠብቁ ዓለም አቀፉ ማህበረሰብ ግፊት ማድረግ አለበት። ዓለም አቀፉ ማህበረሰብ አንድ ስም እንጂም አንድ አቋም የለውም። አምስት ዓመት ያስቆጠረው ጦርነት እስካሁን ያደረሰውን ያክል ጥፋት እንዲያደርስ ያደረገውም ዓለም አቀፍ ማህበረሰብ የሚባለው ሃያል ዓለም ተጻራሪ ኃይላትን ደግፎ በጦርነቱ በቀጥታም በተዘዋዋሪም በመሳተፉ ነው። የዛሬ 5 ዓመት ግድም የፕሬዚደንት በሽር አልአሰድን መንግሥት በመቃወም የጠመንጃ ውጊያ የጀመሩት አማጽያን በጣት የሚቆጠሩ ነበሩ። ዛሬ ከሶሪያ መንግሥት ሌላ በአንድ በኩል በዩናይትድ ስቴትስና በተባባሪዎቿ በሌላ በኩል በሩሲያና በአጋሮቿ የሚደገፉ በሦስተኛ ረድፍ ከሁለቱም ያልወገኑ ከ100 በላይ ደፈጣ ተዋጊ ቡድናት አሉ። ጦርነቱ ሲጀመር የነበሩት አማጺያን አብዛኞቹም ከሃይማኖታዊ ጽንፍ የራቁ የውጭ እርዳታም የማያገኙ ነበሩ። ዛሬ ግን አብዛኞቹ አማጽያን ግራ ቀኝ በቆሙ የዓለም ሀያል ሀብታም መንግስታት የሚደገፉ በአንድ ወይም በሌላ መልኩ ከጽንፈኛ ቡድናት ጋር የሚተባበሩ ናቸው። የጀርመኑ የሰላምና የግጭት ጉዳይ ጥናት ተቋም ባልደረባ ዳንኤል ሚለር እንደሚሉት አማጽያኑም እንደየአቋማቸው ከተለያዩ ሀገራት ድጋፍ ያገኛሉ። አብዛኞቹ የሶሪያ መንግስት ተቃዋሚዎች መጀመሪያ ላይ ከሃይማኖታዊ ሀራጥቃ ጋር ምንም ግንኙነት አልነበራቸውም። ጂሃዲስቶች አልነበሩም። ከውጭ ምንም አይነት ድጋፍ አያገኙም ነበር። መንግስትን የሚወጉ ተቃዋሚ የፖለቲካ ማህበራት ወይም አማጽያን ነበሩ። በሂደት ግን ወደ ጽንፈኝነት ያዘነብሉ ገቡ። በሚከተሉት ሃይማኖታዊ አስተምህሮ ላይ በመመስረትም ከውጭ በተለይም ከባህረ ሰላጤው አካባቢ ሀገራት ድጋፍ ያገኛሉ። Russland ሃይማኖታዊ ጽንፈኝነትን በግልጽ የሚያራምዱት ራሱን የኢራቅና የሶሪያ እስላማዊ መንግስት አይሲስ በምህጻሩ ወይም ዳሽ ብሎ የሚጠራው ቡድንና የአልኑስራ ግንባር የሚባለው ሌላኛው ጽንፈኛ ቡድን በርካታ አካባቢዎችን የሚቆጣጠሩ በጣም ጠንካራ ተዋጊ ኃይላት ናቸው። ሩሲያና ዩናይትድ ስቴትስ ባደረጉት ስምምነት መሰረት ካለፈው ቅዳሜ እኩለሌት ጀምሮ የጸናው ተኩስ አቁም እነዚህ ቡድናትንና ከነዚህ ቡድናት ጋር የሚደረገውን ውጊያም አይመለከትም። በሩሲያ የጦር ጀቶች የሚደገፈው የሶሪያ መንግስት ጦር ዛሬ ጠዋት አሌፖ አካባቢ በመሸጉ የዳዕሽ ተዋጊዎች ላይ በከፈተው ጥቃት አንድ ስልታዊ መንገድ መቆጣጠሩን አስታውቋል። የዩናይትድ ስቴትስና የተባባሪዎቿ መንግስታት የጦር ጀቶችም የሁለቱ ጽንፈኛ ቡድናት ይዞታዎችን መደብደባቸውን እንደቀጠሉ ነው እና ጦርነቱ ቆሟል ምክንያቱም የሶሪያ መንግስትና ምዕራባውያን መንግስታት ለዘብተኛ የሚሏቸው አማጽያን አይዋጉም። ደግሞ በተቃራኒው ጦርነቱ አልቆመም፣ ምክንያቱም የሶሪያ መንግስት፣ ሩሲያና ተባባሪዎቻቸው ዩናይትድ ስቴትስና ተከታዮቿ አሸባሪ በሚሏቸው ደፍጣ ተዋጊዎች ላይ የከፈቱትን ጥቃት አላቆሙምና። ምስቅልቀለውነት በዚህ አለማብቃቱን ነው የባሰው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል የዩናይትድ ስቴትስ ታማኝ ወዳጅና ከደማስቆ መንግስት ግንባር ቀደም ጠላቶች አንዷ ቱርክ እንደ ዳእሽ ሁሉም የሶሪያ ኩርድ አማጺ ቡድንን መደብደቧን እንደምትቀጥል እየዛተች ነው። ለሶሪያ መንግስት ደግሞ በምዕራባውያንና በአረቦች የሚደገፉት አማጺያን በሙሉ አሸባሪዎች ናቸው። ለነገሩም የፖለቲካ ተንታኝ ዳንኤል ሚለር እንደሚሉት ከጽንፈኛ ቡድን ጋር ያላበረ የሶሪያ አማጺ ቡድን አለ ይሆን? Ist keine der ehemaligen Oppositionsgruppen sauber geblieben, weiß Gott nicht. <laughs> <Die sind lacht> አንዳንዶቹማ ከእስላማዊ ጽንፈኞች ጋር ጥብቅ ግንኙነት መስረተውን የሚዋጉት አይሲስን ከመሳሰሉ ጽንፈኛ ቡድናት ጋር ምንም አይነት ትብብር የሌለው የለም ወይም በጣም ትንሽ። ተኩስ አቁም እንዲደረግ የሩሲያና የዩናይትድ ስቴትስ መንግስታት ተስማሙ እንጂ በሶሪያ መንግስት ይሁን በአማጽያኑ የተፈረመ ስምምነት እስካሁን የለም። ይሁንና የተለያዩ መንግስታት፣ የተባበሩት መንግስታት ዲፕሎማቶችና የእርዳታ ድርጅት ሰራተኞች እንደሚሉት ተኩስ አቁሙ ዘላቂ ስምምነት ለማድረግ እንደ መነሻ ሊያገለግል ይችላል ነው ተስፋው። የጀርመን ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር አንዱ ናቸው። ረጅም ጊዜ ያወዛገበው ተኩስ አቁም አሁን ገቢራዊ ይሆናል ብዬ ተስፋ አደርጋለሁ። ተኩስ አቁሙ በሶሪያ ያለውን ሁኔታ ቀይሮ ሶሪያ ውስጥ ሕዝብ የሚፈልገውን ዘላቂ ሰላም ለማስፈን ይረዳል የሚል ተስፋ አለኝ። እስካሁን የውጭዎቹም የውስጦቹም ተፋላሚ ኃይላት አንዱ ሌላውን መውቀስ ማውገዛቸውን አላቋረጹም በተለይ 17 አማጺ ቡድናትን አስተባብራለሁ የሚለው ቡድን የሶሪያ ጦርና የሩሲያ ጀቶች ተኩስ አቁሙን ጥሰው ጥቃት እያደረሱ ነው በማለት ይወነጅላል። መንበሩን ሪያድ ሳውዲ አረቢያ ያደረገው ቡድን እንደሚለው የሩሲያ የጦር ጀቶች እስከዛሬ ጠዋት ድረስ ብቻም ተኩስ አቁም የተደረገባቸውን አካባቢዎች ሃያ ስድስት ጊዜ ደብድበዋል የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ግን ራሳችን የተስማማንበትን ውል ራሳችን የምንጥስበት ምክንያት የለም ባይ ናቸው መቶ በመቶ ተኩሳቁም ብሎ ነገርም አይኖርም ያም ሆኖም ጅምሩም ላቭሮቭ እንደሚያምኑት ለዘላቂ ሰላም ጥሩ መሰረት ነው ጋራንቲ ተኩስ አቁሙ እንደሚከበር መቶ በመቶ ዋስትና መስጠት አይቻልም። አሁን የታየውን መልካም ጅምር ለዘላቂው ለማጽናት የሚረዱ መሠረቶች ግን አሉ። የተባበሩት መንግሥታት ድርጅት የሶሪያ ተፋላሚዎችን ለማደራደር ለመጪው ሳምንት ቀጠሮ ይዟል። በድረድሩም ከአንድ መቶ አማጺ ቡድን ስንቱ እንደሚወከል ግን በግልጽ አይታወቅም። ብዙ ተንታኞች እንደሚሉት ግን ዋና አደራዳሪ ስታፋን ደ ሚስቱራ የአማጽና የደማስቆ ተወካዮችን አንዴ ዤኔቭ ሌላ ጊዜ ቪየና ከሚያክተለትሉ ላቭሮቭን ከሞስኮ ኬሪን ከዋሽንግተን ዛሪፍን ከቴህራን አልጀባርን ከሪያድ ቢጠሩ የተሻለ ውጤት ያገኛሉ ነጋሽ መሐመድ ነኝ ቸር ያሰማን